The voice of a የኢትዮጵያ መከላከያ ሰራዊት በሞያሌ ከተማ የሚገኙ የኦሮሚያና የሶማሌ ክልል የጸጥታ ኃይሎችን ትጥቅ ማስፈታቱን የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው የጠቅላይ ማዘዣ መምሪያ አስታወቀ። ኮማንድ ፖስት በሚል እንግሊዝኛ አጠራር የሚታወቀው ይኸው የጠቅላይ መምሪያ ጽሕፈት ቤት ትላንት ባወጣው መግለጫ በሞያሌ ከተማ ለጠፋው የሰው ሕይወት ተጠያቂዎቹ የታጠቁት ኃይሎች መሆናቸውንም ገልጿል። የሞያሌ ከተማ ነዋሪዎች ግን በአንጻሩ በክልሉ የጸጥታ ኃይሎች ትጥቃቸውን እንዲፈቱ በመደረጉ ደስተኛ ለመሆናቸውን ነው የተናገሩት። የነዋሪዎችን ስጋት አስመልክቶ በቦረና ዞን የሞያሌ ወረዳ የጸጥታ ቢሮ ኃላፊ አቶ ንጋቱ ካሳሁን የተናገሩትን ጠቅሶ ዘጋቢያችን ግልሞ ዳዊት ተከታዩን ይዞ ቀርቧል። ባለፈው እሑድ በሞያሌ የተከሰተውን ግጭት ተከትለው በከተማዋ የሰፈረው የመከላከያ ኃይል የኦሮሚያ ክልልና የሶማሌ ክልል የጸጥታ ኃይሎች ትጥቅ ማስፈታቱ ታውቋል። አንድ የሞያሌ ከተማ ነዋሪ ሰኞ ዕለት ወደ ከተማዋ የገቡ ተጨማሪ የመከላከያ ኃይል የሞያሌ ፖሊስ ጣቢያን እንደተቆጣጠሩ፣ እንዲሁም በከተማ ያሉትን የኦሮሚያ ፖሊስ ኃይሎችን ትጥቅ እንዳስፈቷቸው ተናግረዋል። ፖሊስን ኦሮሚያ ኮማንድ ላሎ ሶማሌ ይራቲ የኦሮሚያ ፖሊሶች ወደ ቤታቸው ተመልሰዋል። ኮማንድ ፖስትና አጋዚ ወታደሮች ናቸው ፖሊስ ጣቢያውን ተቆጣጥረው ያሉት። የሶማሌ ልዩ ፖሊሶች በቦታው አልነበሩም። ስለዚህ በቁጥጥር ስር ያዋሏቸውን አላየሁም። አሁን ኅብረተሰቡ ትልቅ ፍራቻ ውስጥ ነው ያለው። ከዚህ በፊት በሰው ሕይወትና ንብረት ጉዳት ስለደረሰ ፍርሃት ውስጥ ነን። የኦሮሚያ ፖሊስ ትጥቅ የለውም በመከላከያ ኃይል ለሚከሰተው እኛ ተጠያቂ እንሆናለን ለሚለው ደግሞ እምነት የለንም። ለምን በፊት ራሱ እነሱ እያሉ ነው ይሄ ጉዳት የደረሰው። አሁን ኮማንድ ፖስት እየተናገረ ባለው ነገር እምነት የለውም ህዝቡ። የኮማንድ ፖስት ሰክሬታሪያት ባለፈው እሑድ በሞያሌ የደረሰውን ግድያ የታጠቁ ኃይሎች ጎራ ለይተው ባካሄዱት የተኩስ ልውውጥ መሆኑን ገልጸው በርካታ የጦር መሳሪያዎችን መያዙንም አስታውቋል። ትላንትና ዛሬ በሞያሌ የተኩስ ድምጽ ባይሰማም ነዋሪዎች አሁንም ታጣቂዎች ከሶማሌ ክልል መጥተው ጥቃት እንዳያደርሱ ስጋት አላቸው። ኤፍሬም በሞያሌ በንግድ ስራ የሚተዳደር ወጣት ነው። ባለፈው የካቲት ዘጠኝ የሁለት ልጆች አባት የሆነ ገዛኝ የተባለው ወንድሙ ቦምብ ተወርውሮበት ከተገደለ ወዲህ ከተማዋን ለቆ ወደ ትውልድ ቦታው ሆሳና ተመልሰዋል። የወንድሙን ሞት እንዳየች ነፍሰ ጡር ሚስቱ ነፍሷን ስታ እንደወደቀች እናገራል። ገበያ ውስጥ ዘርግቶ የሚሰራበት ቦታ ነበረ። እሱ ላይ ነው ቦምብ ተወርውሮ እንትን ያለው አጋጣሚ። ባለቤቴ በዛ ድንጋጤ ታመመች፣ መንታ ነበረ ያረገዘችው። እሷ ራሱ ከሞት ፋፍ ነው የመጣችው። እግዚአብሔር ይመስገን ደህና ነች። አሁን ሆስፒታል ነ ያለ አልተመለሰንም። እኛማ በቃ ሽሽት ነው። ንብረት እንዳለ እኔ ሆቴል ቡቲክ ነበረኝ፣ ጥዬ ነው የወጣሁት። ያው አሁን መከላከያ ተቆጣጥሯል የሚባል ነገር አለ። ያው ተዘርፎም ሊሆን ይችላል ተቃጥሎም ሊሆን ይችላል አይታወቅም። ኤፍሬምን ጨምረው ቁጥራቸው በርካታ የሆኑ ሰዎች ከሞያሌ የንግድ ቤታቸውን ትተው ወጥተዋል። ወይዘሮ አልማዝ አረጋ የሞያሌ ዜሮ ቀበሌ ነዋሪ ናቸው። በትንሽ የንግድ ቤት ሻይ ሽጠው አስራ አራት ልጆችን ያስተዳድራሉ። ከቤታቸው በልዩ ፖሊስ እንደተባረሩ ተናግረው፣ ትላንትም ወደ ቤታቸው ሊመለሱ ሲሉ በቦታው በነበሩ የመከላከያ ኃይል እንደተባረሩ ነው የሚናገሩት። መን ትላንት አዋጁን አውጥተው ቤት እንድንከፍት ነገሩን። ቤት እንደገባን ልጄ የሆነ ፍሪጅ ነበር፣ እሱን ሲይዝ ለምንድን ነው የምትይዘው ብሎ ተቆጣው አንድ የመከላከያ አባል። ከዚያም እንድንወጣ አዘዙን ከቤታችን። እኛ እቃችንን ተዘርፈናል፣ አሁን ቤታችንን ልናይን የመጣ ነው ስንል እናንተ ራሳችሁ ዘራፊዎች ናችሁ አሉን። ከዛ አረ ተው፣ እኔ አሮጊት ነኝ፣ እንዴት ችዬ ነው የምዘርፈው? ብዬ መለስኩላቸው። ሌላኛውን ልጄን ሊመቱብኝ ሲሉ ሸሽተን ወጣን። ነዋሪዎች በአዲስ መልክ አሁን በከተማዋ ሰፍሮ ያለው የመከላከያ ኃይል በሞያሌ ሰላም ያመጣል የሚል ግምት እንደሌላቸው ነው የሚናገሩት። እንደ ምክንያትም ከዚህ በፊት በሞያሌ በደረሱ ጥቃቶች የመከላከያ ኃይል እያየ ነበር ዝም ያለው በሚል ቅሬታ ነው። የነዋሪዎችን ቅሬታ በቦረና ዞን የሞያሌ ወረዳ ጸጥታና ደህንነት ቢሮ ኃላፊ አቶ ንጋቱ ካሳውንም ይጋራሉ። ጌቱ ደንዳ ምየሮዳ መት ነጋ ደታ ሩ ትኮንላጉዳት ግዱገበያገቻነ አዎ፣ እውነት አለው ህዝቡ። ባለፈው በመናኸሪያ አካባቢ ሰዎች በሰላም ተቀምጠው እያለ በገበያ መሐል ቦምብ ተወርሮ ከስልሳ ሰው በላይ ቆስሎ ከአራት በላይ ደግሞ ህይወት አልፏል። በዚህን ጊዜ የፌዴራል አባላት በቦታው ነበሩ። ከዚያ በኋላ ራሱ ታጣቂዎች ቦምብ ይዘው እየተንቀሳቀሱ በህዝብ እጅ ከፍንጅ እየተያዙ ነው። በእነዚህ ሰዎች ላይ ስለ ተወሰደው ወይም እየተወሰደ ስላለው እርምጃ ያየነው ነገር የለም። የባለፈው ግጭት ራሱ የፌዴራል ልዑካንን ማለፍ ከልክለው ነው መንገድ የዘጉት። የዚያን ቀን ቀኑን ሙሉ ጦርነት ሲደረግ ውሎ ነው ሲመሽ የቆመው። የፌዴራል አካል ግጭቱን ለማስቆም ምንም አላደረጉም። ስለዚህ ህዝቡ ያነሳው ስጋት ተገቢ ነው። ነገም በድጋሜ ይህ ነገር ቢከሰት የመከላከያ ኃይል የወሰደውን እርምጃ ስላዩ እውነታቸውን ነው ያለውም እውነታ ይሄ ነው። አቶ ንጋቱ የመከላከያ ሰራዊት በሞያሌ የኦሮሚያ ክልል የፀጥታ ኃይሎችን ትጥቅ እንዳስፈታም ገልጸዋል። በሶማሌ ክልል በኩል ግን የጸጥታ ኃይሎች ትጥቅ መፍታታቸውን ተጨባጭ መረጃ እንደሌላቸው አክለው ተናግረዋል። ለአሜሪካ ድምፅ ገልመው ዳዊት ከናይሮቢ